የፍልስጤሙ አስተዳደር ፕሬዚዳንት ማህሙድ አባስ ለሦስት ቀናት የሥራ ጉብኝት አዲስ አበባ የገቡት በትናንትናው እለት ነበር። በመካከለኛው ምስራቅ የሰላም ጥረት ድርድሩ ተቋርጦ በሦስተኛ ወገን ለዚያውም ለየብቻ የእስራኤልና የፍልስጤን ባለሥልጣናት በእጅ አዙር በመነጋገር ባሉበት ወቅት ነው። ማህሙድ አባስ ወደ አዲስ አበባ ያመሩት፣ ሚስተር አባስ ከኢትዮጵያና ከአፍሪካ ህብረት ባለሥልጣናት ጋር ውይይት ሲያደርጉ የእስራኤሉ ጠቅላይ ሚኒስትር ቤንጃሚን ናታንያሁ በዋሽንግተን ዲሲ ከዩናይትድ ስቴትሱ ፕሬዚዳንት ባራክ ኦባማ ጋር የሰላም ስምምነቱን ለመቀጠል በሚያስችሉ ጉዳዮች ዙሪያ በመማከር ላይ ነበሩ። ከኢትዮጵያው ጠቅላይ ሚኒስትር መለስ ዜናዊ ጋር ከተወያዩ በኋላ ለጋዜጠኞች መግለጫ የሰጡት ማህሙድ አባስ የፍልስጤም አስተዳደር ከእስራኤል ጋር የሰላም ውይይት ለመጀመር እንደሚፈልግና እስካሁን ከኢየሩሳሌም የተገኘ ምላሽ አለመኖሩን ተናግረዋል። አባስ በኢትዮጵያ ጉብኝታቸው ወቅት በዝርዝር ከጠቅላይ ሚኒስትር መለስ ዜናዊና ከአፍሪካ ህብረት ባለሥልጣናት ጋር ስላደረጉት ውይይት የተናገሩት የለም። በጥቅሉ 1.5 ሚሊዮን ፍልስጤማውያን መሠረታዊ አቅርቦቶች እንዳያገኙ ያግዳል ያሉትን እስራኤል በጋዛ ላይ የጣለችውን የአቅርቦት እንቅስቃሴ እገዳ እንዲነሳና ተጨማሪ የአይሁድ ሰፈራዎች እንዳይኖሩ ጠይቀዋል። ለመሆኑ ማህሙድ አባስ ወደ አዲስ አበባ ለምን ተጓዙ? የመካከለኛው ምስራቅ የሰላም ስምምነት ላይ ኢትዮጵያ ምን አይነት ሚና ልትጫወት ትችላለች? በቴል አቪቭ ዩኒቨርሲቲ ፕሮፌሰር የሆኑት ሀጋይ አርሊክ ያብራራሉ። ኢትዮጵያ ለአረቡና ለሙስሊሙ ዓለም በጣም ጠቃሚ አገር ናት። የፍልስጤም አስተዳደር ዓለም አቀፍ ዕውቅና በመፈለግ ላይ ይገኛል። በዚህ ረገድ አፍሪቃ በጣም ወሳኝ አህጉር ናት። በታሪክም ቢሆን ኢትዮጵያ ለሙስሊሙ ዓለም ቅርብ የሆነች አገር ናት። የታሪክ ምሁሩ አርሊክ በኢትዮጵያና በመካከለኛው ምስራቅ ታሪክ ሰባት መጽሐፍቶችን ለንባብ ያበቁ ሰው ናቸው። ከታሪክና ከቅርበት አንጻር ብቻ ሳይሆን ኢትዮጵያ ሌሎችም ጥቅሞች አሏት ይላሉ። ኢትዮጵያ የአፍሪካ ህብረት ዋና ጽሕፈት ቤት መቀመጫ ናት። ስለዚህ ለቀሪው አህጉር መከፈት የዲፕሎማሲ ቁልፉ በአዲስ አበባ ነው ያለው። እንዳልከው በተባበሩት መንግሥታት ድርጅት 53 ድምፅ ማግኘት ማለት ነው። እነዚህ ድምፆች ለአረብ እስራኤል ግጭት ወሳኝ ናቸው። ስለዚህ ከኢትዮጵያና ከአፍሪካ ጋር ግንኙነት ለመመስረት መሞከራቸው ስሜት የሚሰጥ ነው። ኢትዮጵያ ለፍልስጤማውያን ጠቃሚ የመሆኗን ያህል ፍልስጤምም ለኢትዮጵያ ትጠቅማታለች። ለዘብተኛ ከሆኑ ሙስሊሞች ጋር ግንኙነት መፍጠር ጠቃሚ የዲፕሎማሲ መሳሪያ ነው። ከ1960ዎቹ መጨረሻ ጀምሮ ፍልስጤማውያኑ በአዲስ አበባ የቆንስላ ግንኙነት መስርተዋል። የአረብ ሊግም ባለፈው ዓመት በኢትዮጵያዋ መዲና ቢሮ ከፍተዋል። ይሄ እያደገ የመጣው የዲፕሎማሲ ግንኙነት በሁለቱም በኩል ጠቃሚ መሳሪያ እንደሆነ ፕሮፌሰር አርሊክ ይናገራሉ። በአፍሪካ ቀንድ በርካታ የእስልምና አክራሪ አንጃዎች ሲፈጠሩ ይታያሉ። እነዚህ አንጃዎች ደግሞ ከበርካታ የውጭ ኃይሎች ድጋፍ ያገኛሉ። ለምሳሌ በሶማሊያ የሚንቀሳቀሰውና ኢትዮጵያን ጨምሮ ለአካባቢው አገሮች የደህንነት ስጋት የሆነው አልሸባብ ከፍልስጤም አክራሪ የእስልምና ቡድኑ ሐማስ ድጋፍ ያገኛል። ይህንን ለማስቆም የአፍሪካ መሪዎች በተለይ የአፍሪካ ቀንድ ከለዘብተኛ ፍልስጤማውያን ጋር መስራት ይፈልጋሉ። በአንድ ጎን ለዘብተኛው የማሐሙድ አባስ መንግሥት አፍሪካን በዚህ ረገድ ሲጠቅም፣ የፍልስጤም አስተዳደር ደግሞ በዓለም አቀፍ ደረጃ እውቅናን ለማግኘት እንዲሁም በተባበሩት መንግሥታት ድርጅት መድረኮች የአፍሪካን ድጋፍ በመሻት ግንኙነቱን በማጠናከር ላይ ነው ያለው። የታሪክ ምሁሩ ሃጋይ አርሊክ ይሄ ግንኙነት ቀደም ሲል የነበረና ከነባራዊ ሁኔታዎች አንጻር እየተቀየረ የመጣ መሆኑን ያብራራሉ። ት ላይ ኢፒኤልኤፍ ትያን 6ፒኤልኦ በ1960ዎቹና ሰባዎቹ የኤርትራውያኑ ሕዝባዊ ግንባር ሻዕቢያ አጋር ነበር። እንዲያውም ሻዕቢያ የተቋቋመው በ1969 በዮርዳኖስ በሚገኝ የፒኤልኦ ወታደራዊ ካምፕ ውስጥ ነው። በአሁኑ ወቅት ግን ኢትዮጵያ የለዘብተኛ ፍልስጤማውያን ተግባራዊ አጋር ሆናለች። ወደፊት ሊፈጥሩ ለሚያስቡት መንግሥትም እንዲሁ። ሚስተር አርሊክ እንደሚሉት ኢትዮጵያ ምንም እንኳ በርካታ ክርስቲያኖች የሚኖሩባት አገር ብትሆንም ሰፊ ቁጥር ያላቸው ሙስሊሞችም በዚያው ይኖራሉ። በዚህ ምክንያት ኢትዮጵያ ለዘብተኛ ከሆኑ የአረብ አጋሮቿ ጋር ጥሩ ግንኙነት እንዲኖራት ትፈልጋለች። በመካከለኛው ምስራቅ ችግር ሲኖር የአፍሪካ ቀንድ ትታወካለች። በተገላቢጦሹም አፍንጫ ሲነካ ዓይን ያለቅሳል አይነት ነው እውነቱ ይላሉ ለአስርት ዓመታት የኢትዮጵያና የመካከለኛው ምስራቅ ታሪክን ያስተማሩትና መጻሕፍት ያሳተሙት ሀጋይ አርሊክ በባህልና በሃይማኖትም ቢሆን የወደፊት ግንኙነቶች ሊጎለብቱ እንደሚገባቸው ያሳስባሉ። የወደፊቱ የፍልስጤን መንግስት ለኢትዮጵያ በጣም ከፍተኛ ትርጉም ይኖረዋል ብዬ አስባለሁ። በብዙ መልኩ በተለይ ምስራቅ ኢየሩሳሌም የፍልስጤም ግዛት ከሆነች፣ በዚያ የሚገኙ የኢትዮጵያ ቅዱስ ገዳማት አሉ። በተለይ የዴር ሱልጣን ገዳምን እስራኤል ለኢትዮጵያ በ1969 ዓ ም መመለሷ ይታወሳል። ፍልስጤም ራሷን ከቻለች፣ ይህ ገዳም በኢትዮጵያ ይዞታ ስር ይቆይ ይሆን የሚል ስጋትም አለ። የፍልስጤሙ ፕሬዝዳንት ማሐሙድ አባስ ለተጨማሪ አንድ ቀን አዲስ አበባ ይቆያሉ። በዚህ የሥራ ጉብኝት የአፍሪካን ድጋፍ በተባበሩት መንግስታትና በተለያዩ ዓለም አቀፍ መድረኮች ለማግኘት ሚስተር አባስ ከአፍሪካ ኅብረት ባለሥልጣናት ጋር ይነጋገራሉ። ለአሜሪካ ድምፅ ሬዲዮ ሄኖክ ሰማግዜር ነኝ።